rupanna Jerman እናንተ አንድ ትልቅ ጥያቄ ያለኝ የዛሬዋን ቀን ለደስታ ተጠቀሙባት። ሁላችሁም ጠንክሮ በመስራትና በቁርጠኝነት ነው ይህን ያገኛችሁት። በተመሳሳይ ጊዜ ነገ ስራው እንደሚጀምር ልነግራችሁ ይገባል። የተወዳደር ነው ምርጫውን ለማሸነፍ ብቻ አይደለም ኦስትሪያን ወደ ነበረችበት ከፍተኛ ደረጃ ለማሳደግ እንጂ። ባለፈው እሁድ በተካሄደው የኦስትሪያ የምክር ቤት ምርጫ ያሸነፉት የወግ አጥባቂው የህዝባዊ ፓርቲ መሪና የወደፊቱ የኦስትሪያ መራሄ መንግስት ዜባስቲያን ኩርስ ለደጋፊዎቻቸው ካሰሙት ንግግር የተወሰደው ነበረ። የመንግስት መሪነትን ስልጣን በመያዝ ከዓለም ወጣቱ መሪ የሚሆኑት የ31 ዓመቱ ኩርስ ፓርቲያቸውን የመሩት ለአምስት ወራት ብቻ ነው። የቀድሞ የውጭ ጉዳይ ሚኒስትር ኩርስ በአጭር ጊዜ ውስጥ ለማሸነፍ የበቁት ኦስትሪያ የሚገቡ ስደተኞችን ቁጥር ለመቀነስ ወስዳለሁ ባሉት እርምጃ መሆኑ ይታመናል። ለአጭር ጊዜ የመሩትን ፓርቲያቸውን ለድል በማብቃት በደጋፊዎቻቸው ተወድሰዋል። ውጤቱ በጣም ጥሩ ነው። ኩርስ መሪ መሆናቸው ያስደስታል። የተቀሩት እጩዎች አጭበርባሪዎች ናቸው። በእርሳቸው ድል ቅር የተሰኙም አልጠፉም እውነት ለመናገር ደንግጬ ያለው ተናድጄ ያለውም ከዚህ በላይ ማለት አልችልም በጣም ቅር ተሰኝቻለው ይህ ትክክል አይደለም ካለፈው እሁዱ የኦስትሪያ የምክር ቤት ምርጫ በኋላ በኦስትሪያ ሊመሰረት የሚችለው ጥምር መንግስት እያነጋገረ ነው። አሁን ባለው ግምትና አዝማሚያ በምርጫው 31 ነጥብ 6 በመቶ ድምፅ በማግኘት ያሸነፈው ወግ አጥባቂው የመሀል ቀኙ የኦስትሪያ ህዝባዊ ፓርቲ ከቀኝ ጽንፈኛው የነጻነት ፓርቲ ጋር ተጣምሮ መንግስት ሊመሰረት እንደሚችል ነው የሚነገረው። ጸረ ስደተኛና ጸረ እስልምና አቋም ያለው የነጻነት ፓርቲ 26 በመቶ ድምፅ በማሸነፍ ሶስተኛ ደረጃ ላይ ነው ያለው። የመሃል ግራው የሶሻሊስቶቹ ፓርቲ ደግሞ በ26.9 በመቶ ድምፅ ሁለተኛው ደረጃ ላይ ይገኛል። 62 መቀመጫዎችን ያሸነፈው ህዝባዊ ፓርቲም ሆነ 53 መቀመጫ መግለጫዎችን ያገኘው የሶሻሊስቶቹ ፓርቲ እንደ ከዚህ ቀደሙ ተጣምረው መንግስት ለመመስረት እንደማይፈልጉ ነው ያሳወቁት። በዚህ የተነሳም መሀል ቀኙ ህዝባዊ ፓርቲ ያለው አማራጭ ከቀኝ ጽንፈኛው የነፃነት ፓርቲ ጋር ተጣምሮ መንግስት መመስረት ብቻ እንደሚሆን ነው የሚገለጸው። ይህ ግን የተለያዩ ተጽዕኖዎችን ሊያስከትል እንደሚችል እየተነገረ ነው። በተለይ ነባሩን የፖለቲካ አካሄድ ይዘው መቀጠል በሚፈልጉት ተሰሚነት ባላቸው የአውሮፓ ህብረት አባል ሀገራት ዘንድ የሚኖረው ተቀባይነትም ጥያቄ ውስጥ መግባቱ አልቀረም። ይህን ወደኋላ ላይ እንመለስበታለን። ከዚያ በፊት ግን የመሃል ቀኙ ህዝባዊ ፓርቲ እንዴት ለማሸነፍ በቃ ኩርስስ እንዴት ሊመረጡ ቻሉ? የብራሰልሱ ወኪላችን ገበያው ንጉሴ አስተያየቱን አጋርቶናል። የኦስትሪያ ምርጫ ቀኙና አክራሪው ቀኝ የበላይ የሆነበት ፓርቲ እንግዲህ በአብዛኛው በአውሮፓ ውስጥ እሱ ነው። ስለዚህ ሁለቱም የአውሮፓ ፖለቲካ ወደ ቀኝ እያዘነበለ መሆኑን የሚያሳይ ነው። እና ይህ አንድ ትልቅ ክስተት ነው። ምክንያቱም አንዳንድ ጊዜ አክራሪዎቹ ወይ ሁለተኛ ወይ ሶስተኛ ነው የሚመጡት። ግን አሁን የቀኝ መሀል የሚባለው ራሱ ወደ ቀኝ ሄዶ ነው እንደገና ራሱ ያም ቀኙም ራሱ የበለጠ ቀኝ ሆኖ ነው። ስለዚህ በአጠቃላይ ግን ፖለቲካው ከመሀል ግራ ወደ ቀኝ አዘንብሎ። እነዚህን አጀንዳዎች የሚያራምዱት ተመራጭ እንደሆኑ ነው እና ዋናው ደግሞ የሁሉም ፓርቲዎች በተለይ እነዚህ ቀኞቹ ተመራጭ ሊሆኑበት የቻሉት የስደተኝነትን የስደተኛ ጥያቄንና የዚህ የብሔራዊ ደህንነትን በተለይም የእስልምና መስፋፋት ባህላችንና ማንነታችንን እያጠፋው ነው የሚሉት አጀንዳዎች ናቸው። ከኢኮኖሚ፣ ከሌሎች አጀንዳዎች ይልቅ በዋናነት ሲገፉ የቆዩትና ለመመረጥ የሚያበቃቸው። ስለዚህ በአጠቃላይ ለማየት እነዚህ ፓርቲዎች በጣም ስሜታዊ የሆኑ ሕዝቡ አሁን በስጋ ላይ የሚያያቸውን የስደተኝነትና የእስልምና ላይ በማተኮር ወደ ቀኝ በመሄድ የተመረጡበት ሁኔታ ነው የሚታየው እና የኦስትሪያ ፖለቲካ የአውሮፓ ፖለቲካ ወደ ቀኝ እየሄደ መሆኑን ያሳየ ነው። ምክንያቱም የዚህ አይነት ስሜት በሆላንድም እንደዚህ ሁለተኛ ሆኖ ነው ያበቁት በፈረንሳይም የነበረውን ውድድር እናውቃለን። ጀርመንም ሁለተኛ ፓርቲ ሆኖ ነው የወጣ ወይም ሁለተኛም ባይሆን ለመጀመሪያ ጊዜ ፓርላማ ውስጥ ገብቷል። ስለዚህ በሁሉም የአውሮፓ ሀገሮች የቀኝ ብሔርተኞች ወደ ዋናው ፖለቲካ እየገቡ ስልጣኑን እየተጋፉና የአውሮፓን ፖለቲካ እየዘወሩ ነው ወይም ሊዘውሩ ወደሚያስችላቸው ደረጃ እየደረሱ ነው ማለት ይቻላል። ከኦስትሪያ ምርጫ ማየት ይቻለው ኩርስ ህገወጥ የሚሉትን ስደት ፈጽሞ የሚያስቆም ግልጽ እርምጃ እንደሚወስዱ አሳውቀዋል። በህገወጥ መንገድ ኦስትሪያ ለመግባት የሚሞክሩ ድንበር ላይ ሊታገዱና እርዳታ ከተደረገላቸው በኋላ ሊመለሱ ይገባል የሚል አቋም ነው ያላቸው። ማን ኦስትሪያ መግባት እንዳለበት ወሳኞቹ ህገወጥ የሰዎች አሻጋሪዎች መሆን የለባቸውም ሲሉም ደጋግመው ይናገራሉ። ይህ የኩርስ አቋም በአውሮፓ ህብረት የተለያዩ መርሆች ላይ ተጽዕኖ ማሳደሩ አይቀርም ይላል ገበያው። የመሀል ቀኙ ፓርቲ መሪ ሚስተር ኩርስ የሚመሰረቱት መንግስት ከቀኞች ጋር ሊሆን ይችላል ነው የሚባለው። ምክንያቱም ከግራዎቹ ጋር አብረው ሰርተው ስላልተግባቡ መንግስት ፈርሶ ነው አሁን ምርጫ የገቡት እና የበለጠ ከቀኞቹ ጋር ከገቡ ይሄ በስደተኞች ጉዳይ ላይ በዚህ በሸንገን ላይ በደንበር ቁጥጥር ላይ ያለው የአውሮፓ ህብረት አቋም እና ወይም በሀገሮች መካከል ያለው ልዩነት የበለጠ እንደሚሰፋ ነው እንግዲህ። ኦስትሪያ ብዙ ጊዜ ከጀርመን እና ፈረንሳይ ከነሆላንድ ካለው የአውሮፓ ህብረት ግንባር ጋር በመሆን ነበር የአውሮፓ ህብረትን የመሀሉን የዚህ ነባሩን ፖለቲካ የምታራምደው። አሁን ግን ከነ ጀርመን እና ከነ ፈረንሳይ ነባር የአውሮፓ ህብረት የፖለቲካ አስተሳሰብ ወጥተው ወደ ሃንጋሪ ፖላንድ እና ወደ ምስራቅ አውሮፓ እነዚህ ኢሮስኬፕቲክ የሆኑና በተለይ በጸረ ስደተኛና በስልምና በጸረ ስልምና አቋማቸው አውሮፓ ህብረት ውስጥ ልዩነት ፈጥረው ያሉትን ሀይሎች የሚያጎለብት ነው የሚሆነው። ስለዚህ በአውሮፓ ህብረት የስደተኞች ፖሊሲ ላይ በአውሮፓ ህብረት የደንበር የዚህ የሸንገን ፖሊሲ ላይ ከዚህ ጋር ተያይዞ እንግዲህ በአውሮፓ ህብረት ውስጥ ያሉ በመሰረታዊ ነገሮች ላይ በአባል አገሮች መካከል ያለው ልዩነት ቀላል አይሆንም። ስለዚህ ልዩነቶች ይሰፋሉ። በቀላሉ ስራዎችን ለማሳለጥ አስቸጋሪ የሚሆንበት ሁኔታ ሊመጣ ይችላል የሚል ነው ያለው ስጋት። ገበያውን የኩርስን የፖለቲካ ልምድ ወደኋላ መለስ ብለን ስንመለከት በወጣትነታቸው የውጭ ጉዳይ ሚኒስትር ነበሩ። አሁንም በሰላሳ አንድ ዓመታቸው ነው መራሄ መንግስት የሚሆኑት። እስካሁን እንግዲህ ወጣት የተባሉት የፈረንሳዩ ማክሮን ነበሩ። ይህ አዝማሚያ እንዴት ነው የሚታየው? እንግዲህ ህብረተሰቡ ወደ ወጣቱ ማዘንበሉ ነው ምን ያመለክታል? የእሳቸው መመረጥ ምንድን ነው ያሉት? አዲስ የፖለቲካ ስታይል እከተላለሁ፣ አዲስ ለውጥ አመጣለሁ ሲሉ እንግዲህ ወጣትም ስለሆኑ ምናልባት አዲስ አይነት አስተሳሰብ እና አዲስ አይነት ስታይል ያመጡ ይሆናል የሚል እንደ አማራጭ ለቅስቀሳ እና ወይም ለማንቀሳቀስ ተጠቅሞበት ሊሆን ይችላል። በተለይ ወጣቶቹ ወጣት በመሆናቸውም አዲስ ለውጥ ሊያመጡ ይችላሉ የሚል እና ዋናው ነገር ግን የተመረጡበት አጀንዳ ግን ወግ አጥባቂና ብሔረተኛ የሆነ አጀንዳ ነው። ከማክሮን በጣም ይለያል። ማክሮ አውሮፓዊ የሆነ በጣም የመሀል ቀኝ የሆነ እንደውም ወደ ግራም ሊያዘንብል የሚችል ግን ነባሩን የፖለቲካ አስተሳሰብ በመቃወም ለውጥ አመጣለሁ በሚል የተመረጡ መሆኑ የሚታወስ ነው። ይህኛው ደግሞ ነባሩን አሳሰብ ለውጣለሁ ሲሉ ነባሩን አሳሰብ ግን የበለጠ ወደ ቀኝ በመውሰድ የኦስትሪያን ብሔረተኝነት፣ የኦስትሪያን ባህል፣ ይሄንን የምዕራቡን ባህል እና አሁን ስጋት ላይ ወድቋል የሚባለውን በስደተኞች እና በእስላም በእስልምና ሃይማኖት ምክንያት ስጋት ላይ ወድቋል የሚባለውን የኦስትሪያ ማንነት አስጠብቃለሁ የሚል መሪ ሀሳብ ይዘው ነው የተመረጡት። ስለዚህ ይሄ አዲስ ሆኖ ያስተሳሰባቸው በተለይ ወጣት በሆነ የፖለቲካ መሪ ሲቀነቀን ምናልባትም ተግባራዊ ሊሆን ይችላል የሚል ልብ የሚያንጠለጥል ሁኔታ ሊኖር ይችላል። የሆነ ሆኖ ግን የእሳቸው መመረጥ በግለሰብ ሰብነታቸውና ብቃታቸውን ብቻ ሳይሆን በአንጻሩ በአማራጭ ደረጃ ሌሎች የመሀል ግራዎችም ሆኑ የማህበረሰቡን ችግር ወይም ለምሳሌ በኢኮኖሚው በማህበራዊው በኩል ያሉትን ችግሮች አማራጭ ሀሳቦችን ይዘው በመቅረብ ተወዳዳሪ ወይም ተፎካካሪ ሊሆን የሚችሉ ፓርቲዎች ባለመኖራቸው ነው የሚሉት። ስለዚህ ብዙ ጊዜ ቀኞቹ የቀኙ የፈጠረውን ችግር ራሳቸው ቀኞቹ የበለጠ ቀኙ ነው ነው ችግሩን እንፈታለን የሚሉት እና ብዙ ደግሞ እንደገና ደግሞ አይፈታም ወይ ራስ ግን ግራዎቹ ችግሩን ለመፍታት የሚያስችል ስር ነቀል አማራጭ ሀሳብ ይዘው ሲመጡ ስለማይታዩ ፖለቲካው ሁልጊዜም ከቀኝ ወደ ቀኝ ከመሀል ቀኝ ወደ የበለጠ ቀኝ እየሄደ ነው የሚታየው እና እንግዲህ ይሄ ኦስትሪያን አዲስ ባህላችንንና ማንነታችንን እናስጠብቃለን፣ አዲስ ስታይል እንከተላለን የሚለው ከወጣትነታቸው ጋር ለመመረጣቸው ምናልባት እና ብዙ ተከታይ እንዲያገኙ ወጣቶችም ከጎናቸው እንዲሆኑ አድርጎ ሊሆን ይችላል የሚሉ አስተያየት ሰጪዎች አሉ። የተረጋጋ መንግስት የመመስረት ፍላጎት እንዳላቸው የሚናገሩት ኩርስ ከምርጫው በኋላ በስደተኞች ጉዳይ ላይ የያዙትን አቋም እንደማይለውጡ ሆኖም በአውሮፓ ሕብረት ሌሎች አቋሞች ላይ ልዩነት እንደማይኖራቸው ተናግረዋል። አድማጮች የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።